ከነበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። የመስከረም 13 2014 ዓ ምት የጋቢና ቪ የአርብ ምሽት መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝን ለምሽቱ ካጠናቀቅናቸው ዘገባዎች መካከል ጥቂቶቹን እናስታውቃችሁ። ስሜት መግለጫ ነው የሚሆነው። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችን ብዙ አሉ። እና በዚህ ሁለት አመት ጦርነት ውስጥ ሕይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና የሰማችሁት ሰአሊ ሚናስ ሀለፎም ነው። ሚናስ በወረቀት ሞዛይክ ስራዎቹ ይታወቃል። በቅርብ ጊዜ ደግሞ ፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬዎች በሚል የተለያዩ ስዕሎችን እያቀረበ ይገኛል። በዚህ ዙሪያ እንዲሁም ደግሞ በሌሎች ስራዎቹ ዙሪያዎች አብረን ቆይታ አድርገናል። የአዲስ አጋን ታሪክም ደግሞ በኮሚክ መልክ የጻፈ ጸሐፊም ሰአሊም ነው። ከሱ ጋር በምሽቱ ቆይታ የሚኖረን ይሆናል። በሌላ በኩል ደግሞ ሰባሰባተኛው የተባበሩት መንግስት አምስት ድርጅት ስብሰባ በኒውዮርክ ተጀምሯል፣ እየተካሄደ ነው የሚገኘው። እሱም በተመለከተ በምሽቱ ከሀብታሙ ስዩም ጋር በቀጥታ የስልክ ጥሪ የምንወያይ ይሆናል። ይሄ ስብሰባ በወጣቶች ጉዳይ ላይ ምንን ያነሳል የሚለውን ሀብታሙ ስዩም ያስደምጠናል። ሌሎች ዘገባዎችና ጥንቅሮችንም ይዘናል። መሰናዶውን እየመራው ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ ጋር በመሆን አብረናችሁ የምናምሽ ይሆናል። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት ጋብዛለን። የጋቢና ቤ የምሽቱ ቀዳሚ ወዳደረግ ነው ጥንቅር ነው የምናልፈው። በስልክ መስመራችን ላይ በቀጥታ የስልክ መስመር ላይ ሀብታሙ ስዩም የጋቢናቤ ባልደረባ ይገኛል። ሰባ ሰባተኛውን የተባበሩት መንግስታት ድርጅት ስብሰባ ለመካፈል ለመታደም፣ እንዲሁም በዛ ዙሪያ ለመዘገብ በኒውዮርክ ይገኛል። ሀብታሙ እንደምናመሸ እንደምናመሸ ደን እንደምናመሻቸው አድማጮች ሀብታም እንግዲህ ለአንድ ሳምንት ያህል ከአድማጮቻችን ራቅ ብልሃል። በእርግጥ በምሽቱ የመጽሄት መሰናዶ ላይ ትገኛለህ ግን ከጋቢና ራቅ ብልህ ነበር። ዛሬ ስላገኘንህ ደስ ብሎናል። እስቲ ሰባ ሰባተኛው የተባበሩት መንግስታት ድርጅት ስብሰባ አሁን እየተካሄደ ነው። የዓለም መንግስታት መሪዎች፣ አምባሳደሮችና ተወካዮች በኒውዮርክ ተገኝተዋል፣ ታድመዋል። በአጠቃላይ በኒውዮርክ ያለው ድባብ ምን ይመስላል? አመሰግናለው ኤደን፣ እንግዲህ ኒውዮርክ ወትሮም ወከባ የማያጠው ትልቅ የንግድ ከተማ እንደሆነ ይታወቃል። በዚህ ሰሞን ደግሞ የበለጠ የደመቀና እረፍት የለሽ የሆነ ይመስላል። እንግዲህ ከመቶ ዘጠና ሶስት ሀገራት በላይ የመጡ መሪዎችና ተወካዮች እጅግ ብዙ ከሆኑ መንግስታዊና መንግስታዊ ያልሆኑ ድርጅቶች የመጡ ተሳታፊዎችም አሉ። የከተማዋን ሁነኛ ስፍራዎች ተቆጣጥረዋል ማለት ይቻላል። መዝናኛ ቦታዎችን፣ የስብሰባ አዳራሾችን ለተለያዩ ኮንፈረንሶችና ለተለያዩ ውይይት ሁኔታዎች እየተጠቀሙ ይገኛሉ። ያው ከባድ የጸጥታ ባልደረቦች ስምሪት አለ። በአጠቃላይ ሰላማዊ ነገር ግን የደመቀ ሳምንት ከተማው እያስተናገደ ነው። ሄደን መልካም። እንግዲህ ወደ በቀጥታ ወደ ውይይታችን ስናልፍ የመሪዎች ስብሰባ ላይ በአጠቃላይ የአለም ጉዳይ የሆኑት ጤና፣ ኮቪድ-19 እንዲሁም ደግሞ የጸጥታ ጉዳይ፣ ድርቅ እንደሚነሱ ይታወቃል። ከወጣቶች ጋር ስተያይዘ የተነሱ ርዕሰ ጉዳዮች ምንድን ናቸው? እንግዲህ ሄደን ያው በተባበሩት መንግስታት ድርጅት የስነ ሕዝብ መዛግብት መሰረት ከአለም ሕዝብ ግማሹ ከሰላሳ አመት በታች የሆነ ወጣት ትውልድ ነው። ስለሆነም እንግዲህ በዚህ ጉባኤ ላይ የተነሱ ሀሳቦች በአጠቃላይ የወጣቶችን ህይወት በአንድም ሆነ በሌላ መንካታቸው አልቀረም። ቀደም ብለሽ ጠቅሰሻል። የአየር ንብረት ለውጥ ኮቪድ አስራ ዘጠኝ የፈጠረው ቀውስ የሰላም ለቀጣዩ ትውልዴተው ፈተና በሰፊው ተወስቷል። በተለያዩ አመራሮች፣ በተለያዩ የመንግስት ተወካዮች እንዲሁም ደግሞ ጎን ለጎን በሚደረጉ ሌሎች ኮንፈረንሶች ላይ እነዚህ ነገሮች ሲንሸራሸሩ ቆይተዋል። ላለፈው አንድ ሳምንት ዘለግ ላለ ጊዜ እንዲሁም አንዳንዶቹ የሀገራት መሪዎች በተለይ የሰላም ጥት በወጣቶች ላይ እየፈጠረ ያለውን ጫና ለማሳየት ሞክረዋል። ለማሳያነት የይመኑ ፕሬዚደንታዊ አመራር ምክር ቤት ፕሬዚደንት ራሺድ መሐመድ አላቢን ይባላሉ። የሰላም እጦት የሀገራቸውን ወጣቶች ሕይወት እንዴት እንዳወቀ ለማሳየት ያነሱትን የአንድ ወጣት ታሪክ እዚህ ጋር ብናነሳ መልካም ይሆናል። እንግዲህ እሳቸው ምንድን ነው የሚሉት? ከየመን ወደ ግብፅ ከሁለት ሳምንት በፊት የተሰደደ ወጣት ግብጽ ላይ ባለስልጣናት እድሜ ስንት ነው ብለው ሲጠይቁት እድሜ ሁለት ሳምንት ነው አለ አሉ። እሳቸው ሁለት ሳምንት ማለት የወጣት ትክክለኛ እድሜ ሳይሆን ከሀገሩ የመን ሰንአ ተሰዶ ግብጽ የገባበትና የሰላም አየር መተንፈስ የጀመረበት ጊዜ እንግዲህ እሱን ይዞ ነው እንግዲህ ሁለት ሳምንት ነው እድሜ ያለ ማለት ነው። እንደዚህ ያሉ ልብ የሚነኩ የተለያዩ ሀሳቦች እና የተለያዩ ታሪኮች ተሰምተዋል። በዚህ ጉባኤና ከጉባኤ ጎን ለጎን እየተደረጉ ባሉ ኮንፈረንሶች ላይ ማለት ነው ወጣቶችን የሚመለከቱ በቀጥታ የሚመለከቱ ትምህርት፣ የስነ ፆታ ጉዳዮች፣ የሰብአዊ መብት ጉዳዮችም ተነስተዋል ወደፊቱ በሚኖሩ ዝግጅቶች እንግዲህ አንድ በአንድ እናነሳቸዋል። እነሱም እስቲ እንግዲህ ትምህርትን ደግሞ በተለየ መልኩ እንደተነሳ ጠቅሰልኛል እና ትምህርት ጋር ተያይዞ በተለይ ደግሞ ከኮቪድ አስራ ዘጠኝ በኋላ የትምህርት ጥራት ደረጃ እያሽቆለቆሉ ነው፣ ብዙ ተማሪዎችም ወደ ትምህርት ገበታቸው አልተመለሱም የሚባል ነገር አለ እና ከዛ አኳያ በጉባኤው ታዳሚዎች ያነሷቸው ሀሳቦችና ጉዳዮች ምን ይመስላሉ? በቀጣይ ምን አይነት አቅጣጫ አስቀምጠዋል፣ ወይም ደግሞ ለማስቀመጥ እየሰሩ ይገኛሉ? እውነት ነው። ቀደም ብለሽ የተናገርሽው ነገር ኤደን እንግዲህ ይህን ትምህርትን በሚመለከት የትምህርት ሽግግር ጉባኤ የተሰኘ መድረክ ተዘጋጅተዋል ከአውሮፓውያኑ መስከረም አስራ ስድስት የጀመረ ነው እስከ ትናንት በስቲያ ድረስ ነበረ ስብሰባው የነበረው። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ አስራ ዘጠኝ ቫይረስ በትምህርት ስርዓት ታሪክ ታይቶ የማይታወቅ ጉዳት ማድረሱ ተነግሯል። በዓለም ላይ ከዘጠና በመቶ በላይ ሕጻናት በኮቪድ ምክንያት ከትምህርታቸው እንደተቆራረጡ ነው የተነገረው። በዚህ ምክንያት በርካታ ተማሪዎች በተለይ ደግሞ በሴቶችና በወጣት ሴቶች ላይ ቋሚ ጠባሳ ትቶ እንዳለፈም ተገልጿል። በመጽሐ ትውልድ ላይ እየተወ ስላለው አሉታዊ ተጽዕኖም ተነግረዋል። ይህ ትምህርት ጉባኤ ያው በትምህርት ላይ የተፈጠረውን ዓለም አቀፉን ቀውስ በምን መልኩ መመከት እንደሚገባ የመከረ ነው። የተለያዩ አካላት በትምህርት ዘርፍ ውስጥ የሚንቀሳቀሱ አካላት ናቸው፣ ሀሳብ የሚያቀርቡት ሀሳብ የሚቀባበሉት። የተባበሩት መንግሥታት ድርጅት ደግሞ ትምህርትን የሚመለከት የራሱ ተቋም ስላለው እሱም በበላይነት የሚያው ጉዳይ ነው። በመጪ ዘመን ሕጻናት እንዲሁም ዓለም ላይ ያሉ ወጣቶች ተወሳ በኋላ ፍትሐዊ፣ አካታጅ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች አማካኝነት አንድ በአንድ ሲሰሙ ነበረ። በነገራችን ላይ ሄደን ከነሳ ነው አይቀር ከዚህ ኮንፈረንስ ጎን ለጎን ሌላ ቦታ ላይ ደግሞ የሴቶች እኩልነትና መብት የውክልናን ጉዳይ የሚመለከቱ ውይይቶች ከጠቅላላ ጉባኤው ጎን ለጎን ተካሂደዋል ስለነሱ ጥቂት እንድል ብትፈቅድልኝ እንደውም ይቻላል ቀጥል እንግዲህ እዚህ ጋር የተነሳው ምንድን ነው ሴቶች ያው አለም ከተጋረጠባት የአየር ንብረት ለውጥ የረሀብ አደጋ ጋር በተገናኘ ግጭቶችና ጦርነቶችም አሉ በእጅጉ ከተጎዱ የህብረተሰብ ክፍሎች መካከል እንደው ባብይነት ሊጠቀሱ የሚችሉ እንደሆነ ተወስቷል ይህም ቢሆን ግን በዓለም አቀፍ የውሳኔ ሰጭነት ስፍራዎች በበቂ ሁኔታ አለመወከላቸው ቅሬታ ሲቀርብበት ቆይቷል። አሁንም እንግዲህ እየተነሳ ነው። በዋዜማውም ከዚያ በኋላ ባሉ ሌሎች ህትመቶች ላይም ይሄ ነገር እየተስተጋባ ነው። ለምሳሌ ለጠቅላላ ጉባኤው ንግግር ካቀረቡ የሀገራት መሪዎች መካከል የላቀ ቁጥር ያላቸው ወንዶች መሆናቸው እንደ ማሳያነት ተነስተዋል። ወደ ሀያ አራት ሴቶች ብቻ ናቸው ሴት መሪዎች ብቻ ናቸው ንግግር ያቀረቡት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ቀርበው ንግግር ማድረግ የቻሉ ከመቶ ዘጠና ሶስት ሀገራት ማለት ነው። እንግዲህ ይሄ ያለውን የእኩልነት አለመመጣጠንና በአመራር ቦታዎች ላይ ሴቶች ሊኖራቸው የሚገባውን ሚና ከግምት ውስጥ ያላስገባ ስለመሆኑ እየተነሳ ነው። ይሄ እንዲስተካከል መንግስታትም የሴቶችን የሴቶችን ፋይዳ እና ሊኖራቸው የሚችለውን ውጤት በማየት በተለያዩ መስኮች ተሳታፊ እንዲያደርጓቸው ውይይት ነው፣ ውትወታውና እንዲሁም ደግሞ ጥያቄው አሁንም ተስተጋብቷል ለማለት ነው። አመሰግናለሁ ይ እሺ፣ እንግዲህ አሁን የድርቅ ጉዳይም ደሞ አለ። የአየር ንብረት ለውጡን ተከትሎ በተለይም በምስራቅ አፍሪካ ሶማሊያም፣ በኢትዮጵያም ደግሞ በአንዳንድ የኦሮሚያ ክልሎች፣ እንዲሁም ደግሞ በሶማሌ ክልል አፋርም በአየር ንብረት ለውጥ የተነሳ የመጣ ድርቅ አለ። እንደውም በሶማሊያ በቀጣይ ወር በድርቁ ድርቁን ተከትሎ ረሃብ እንደተከሰተ እና ረሃቡ ደግሞ በዓለም አቀፍ ደረጃ እንዲታወቅ እንደሚደረግም ተገልጿል። እና የአየር ንብረት ለውጥ ዙሪያ ላይ ሊደረጉ የታሰቡ የተገቡ ቃሎች አሉ ወይ? በሱ ላይ የተነሱ ሀሳቦች ምንድን ናቸው? እንግዲህ በዋነኝነት የተወሳው ይሄ የአየር ንብረት ለውጥ እየፈጠረ ያለው ጫናን ነው። የተለያዩ ሀገራት በርከት ያሉ የአፍሪካ ሀገራትም እየተነሱ የአየር ንብረት ለውጡ በሀገራቸው ውስጥ የፈጠረውን ድርቅና የረሀብ ስጋት አስተጋብተዋል፣ ተናግረዋል። ይሄንን ለመመከት ደግሞ ዓለም አቀፉ ተቋም ሳይረፍት ምላሽ የማይሰጥ ከሆነ እጅግ የከፋ እስከ ሞቱ የሚያደርስ እስከ ልቂት የሚያደርስ ጉዳት ሊደርስ እንደሚችል ተነግሯል። የሶማሊያው መሪ በሀገራቸው ስለተፈጠረው ድርቅና በመቶ ሺህ የሚቆጠሩ ሰዎች በአሁኑ ሰዓት ለምግብ እጥረት እንደተዳረጉ ተናግረዋል። አፋጣኝ እርምጃ የማይወሰድ ከሆነ የተባበሩት መንግስታት ድርጅት የምግብ መርሃ ግብር ደፍሪፒ ቀደም ብሎ እንደተናገረው ከአስር ሺህ የሶማሊያ ሰዎች መካከል ማለት ነው በየቀኑ አራት ህጻናት ሊሞቱ እንደሚችሉ ከዚህ በፊት ከትናንት በስቲያ ማለት ነው አሳውቋል። ስለዚህ በህጻናት፣ በወጣቶች፣ በአጠቃላይ በህብረተሰቡ ዘንድ እየፈጠረ ያለው ችግር በስፋት ተነግሯል። በቃል ኪዳን ጉዳይ ግን ቃል ኪዳን ሳይሆን በአጠቃላይ ቁርጠኛ ውሳኔዎች ሊወሰኑ ይገባል የሚለው ነገር በጉልህ የተስተጋባ እንደሆነ ተረድቻለሁ። እሺ እንግዲህ ይህንን ጉዳይ ባናነሳ የመጨረሻ ጥያቄ ነው የሚሆነው፣ ከሰዓት አኳያ ያለሽ ሰዓት እያለቀ ነው እያለኝ ነው ንጉሱ። የመጨረሻ ጥያቄ ነው ግን አንተ በግል የአፍሪካ ቀንድ ተወካይ፣ የዩናይትድ ስቴትስ የአፍሪካ ቀንድ ተወካይ ከሆኑት ማይክ ሀመርን አግኝተህ በኢትዮጵያ የጸጥታ ጉዳይ ላይ እንዲሁም ደግሞ በተለያዩ ርዕሰ ጉዳዮች ላይ የማነጋገር እድል ገጥሞህ ነበር እና እስቲ ያ ቆይታ ምን ይመስል ነበረ? ጸጥታን በተመለከተ ምን የተነሳ ነጥብ አለ? እንግዲህ እንደሚታወቀው አምባሳደር ማይክ ኤ ሀመር በቅርቡ የተሾሙ የአፍሪካ ቀንድ ልዩ ልኡክ ናቸው። በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት ዩናይትድ ስቴትስ ለምታደርገው እንቅስቃሴ የተመረጡ ሰው ናቸው። ኢትዮጵያን በሚመለከት ሰላም ለማስፈን እየተደረጉ ስላሉ ጥራቶች ያው ቀደም ብለሽ እንደጠቀስሽው አጠር ያለ ቆይታ አድርገናል። ሙሉ በድረገጻችን ላይ ይገኛል። እንደው ከተናገሩት መካከል ግን ኢትዮጵያ ውስጥ ያለው ውጥረት ሀገሪቱን በቀጥታም ሆነ በተዘዋዋሪ እንዴት እየጎዳ እንደሆነ የገለጹበትን አንድ አንድ ሀሳብ ለአድማጮች አጋርቼ ልጨርስ። እሳቸው እንግዲህ ምንድን ያሉት ኢትዮጵያ የተጋረጠባትን ችግሮች እልባት እንድታገኝላቸው ለማስቻል ከፍተኛ የሆነ መልካም ፈቃድና የልግስና ፍላጎት በዓለም አቀፍ ደረጃ ላይ አለ ነገር ግን ጦርነቱ ባለበት ሁኔታ ግን ይህን ማድረግ አስቸጋሪ ነው ብለዋል። እሳቸው ይሄ ማለት ኢትዮጵያ ከዓለም አቀፉ ማህበረሰብ ልትጠቀማቸው የምትችልባቸውን አማራጮች ሁሉ ግጭቶችና ጦርነቶች እየቀሟት እንደሆነ ጠቁመዋል። ሰላም እንዲሰፍን ተፋላሚ አካላት ወደ ጠረጴዛ እንዲመጡ ደጋግመው ተናግረዋል። ማይክ ኤ አመር ኤደን እሺ ሀብታሙ ስዩምን ነው እንግዲህ ስናዳምጥ የነበረው ሀብታሙ ስዩም የጋቢና ቤ ባልደረባ ና የአሜሪካ ድምጽ ባልደረባ በኒውዮርክ የሚገኘውን ሰባ ሰባተኛውን የተባበሩት መንግስታት ድርጅት ስብሰባ ና ቆይታ ከወጣቶች ጋር በተያያዘ ከጸጥታ ና ከአካባቢ ጥበቃ ጋር በተያያዘ ምን ይመስል ነበር የሚለውን ያስቃኝን ሀብታሙ እናመሰግናለን መልካም ቆይታ መልካም ስራ ይሆንልህ በጣም አመሰግናለሁ ወይደን መልካም ምሽት አድማጮቻችን ድምጽ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዱ ነው። በመቀጠል ደግሞ የምናልፈው ወደ መዝናኛ መሰናዷችን ነው። ዛሬ እለቱ አርብ ነው። በምሽቱ አንድ ሳሊ እንግዳ አድርገናል። ይሄ ሳሊ የአብዲሳ አጋን መጽሐፍ በኮሚክ መልክ የጻፈ ይሄ መጽሐፍ ደግሞ በሰርቢያና በአማርኛ ቋንቋ ተጽፎ እንዲታተም ያደረገ ሳሊ ነው። በልዩ መልኩ ደግሞ በወረቀት ላይ በሚሰራቸው የሞዛይክ ስራዎቹ ይታወቃል። ራሱን ከሚያስተዋወቅበት ቆይታችን ይጀምራል። ስሜ ሚና ሳለፍ የምባላለው ሰአሊ ነኝ። ህይወቴን በሙሉ ስዕል ስዕል ስፈጠር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ የተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሬሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰአሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው።

አይነቶች እንግዲህ ያንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው። እና የስዕል አጀማመርህ እንዴት እንደሆነ አያይዘህ ንገረኝና የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብርሃም ያይዘ ነገረኝ እንዳልኩሽ ቅድም ተጀምር ከልጅነት ጀምሮ አስታውሳለሁ። ኤሌመንተሪ ስኩል ደብተሮቼን በሙሉ በስዕል ስሙ ጫጭርባቸው ከጀርባ ከፊት ምናምን አስታውሳለሁ በሙሉ እና ያዳበርኩት መጥቼ መጥቼ ከዛን አሁን እንዳልኩሽ ቅድም ምን ተፈጠረ ምስርሽ አሁን ወደ ፔፐር ሞዛይክ ወይም የወረቀት ስዕሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል ተገድጄን የጀመርኩት የሆነ ጊዜ ላይ ኢትዮጵያ ውስጥ ሁለት ሺህ አስራ አምስት ይመስለኛል በፈረንጆች አቆጣጠር ሁለት ሺህ አስራ አምስት ወይም አስራ አራት የዘይት ቀለም ማርኬት ውስጥ አልነበረም። ሾርቴጅ ነበር፣ እጥረት ነበረ። እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት። ዝም ብዬ ቁጭ ማለት አልችልም እንደ አርቲስት ወይም እንደ ሰዓሊ። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሄቶች፣ በተለይ መጽሄቶች፣ ብዙ መጽሄቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ። ግን ኮላጅ ብዙ አልወደድኩትም። ኮላጅ ብዙ ጊዜ ከመጽሄት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው መሳሪ። እሱን እኔ እንደ ራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው ያጣሁት። ቀለም ስለሆነ ማለት ነው የዘይት ቀለም ያጣሁኝ ያንን እየተከለኝ ነበረ የምፈልገው። ስለዚህ ከመጽሄቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ። አሁን ለምሳሌ አንድ መጽሄት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም መርጬ እወስዳለሁ። ቀይ ቀለም ካለ ቀዩን ቀለም መርጬ እወስዳለሁ። አረንጓዴም ካለ እንደዛ እንደዛ እንደዛ እያደረኩኝ ከሁሉም መጽሄቶች ውስጥ ከለርፑል የሆኑት ወረቀቶች ቆርጬ ቆርጬ ቆርጬ አወጣሁኝ ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛን እንደዛ አርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለውም እንደዛ ነው የጀመርኩት። እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነንፈንገብል ቶክ የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ ምንድን ናቸው እነዚህ ነገሮች? ኤንኤፍቲ ማለት ነን ፈንጀብል ቶክን ሲሉታል መስሉ ገንዘብን የገንዘብ ምትክ ሊባል ይችላል። በአማርኛ ስንቀይረው ቀይረው ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደሚጠራው አሞሌ ጨው ልክ እንደዛ መቀያየር ይቻላል ማለት ነው። ቫሊዩ ካለው ወይም ይሄ ጥሩ የስዕል ውጤት ከሆነ ዋጋ ካለው ማንም ሰው ሊቀያየረው ይችላል ማለት ነው። ሰዎች ዋጋ የሰጡትና ያ ዋጋ ደግሞ ከጊዜ ወደ ጊዜ እየጨመረ ይመጣል። ስለዚህ ልክ እንደ መቀያየሪያ ገንዘብ ይሆናል ማለት ነው። እሱን ከጀመርኩኝ ቅርብ ጊዜ ነው። አንድ አመት አልሞላም። በአጋጣሚ ነው። እሱም ራሱ የሆነ ኮምፒቲሽን ነበረ ስዕሎቻችንን አስገብተን ከተወዳደርን በኋላ ውጭ ሀገር ያለው ካናዳ መሰለኝ የሰው ሰዓት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ እነሱ ማለት ነው ስዕሎች የሚያቀረብኩት ከዛ ነው። እነሱ ስዕሎች ወደ ኤንኤፍቲ ተቀየሩ ማለት ነው። እና አሁን እነሱም ለመላው ዓለም ላሉ የስዕል አድናቂዎች በሙሉ እያቀረብኩኝ በተለይ ትዊተር የሚባለው አካውንት ላይ ወይም ሶሻል ሚዲያ ላይ ብዙ ሰዎች ይገናኛሉ ኤንኤፍቲ ለመገበያየት እና እዛ ላይ ስዕሎችን እያስተዋውቅኩኝ በዛውም የሀገሬን ባህል እያስተዋወኩኝ ስሎች እያቀረብኝ እና ሸጥኩኝ ነው ማለት ነው። እዛ ነው። አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው? ኤን ኤፍ ቲ አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎችን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል። እንግዲህ በምስሎችህ ምን አይነት መልእክቶች ነው ማስተላለፍ የምትፈልገዋል? የኔ ስዕሎች አብዛኞቹ የሚያተኩሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣልኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰረፈኝ ያለሁት እና ለምሳሌ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ስዕሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ የሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላ እና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱ ነው አሁን ያመጣሁት። እዚህ ላይ እሱ ልክ እንደ የ- የአሁን አንድ የሴት ስሰራ ወይም የፖርትሬት የሴት ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ ያለምንም እንትን ያለምንም ኢዝሊ ብቻ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸሮች ሴ ከበስተ ጀርባዋ ያለው ካልቸር ምንድን ነው? ይሄ ነው ው ታሰድ ባክግራውንዱ ይሄ ነው አለቀ። ኢንቴግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው ልብበሻ የተስፋው ከሆነ በምቹ ስራዎች የሙርሲ ሱሪ እና ሱርማ የሚባሉ ብሄረሰቦች አሉ አደለ ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀዳው የሚከቱት በእንግሊዝኛ ሌክስፕሌት ይሉታል። እና እሱ በጣም ከድሮ ጀምሮ የሚያስገረመኝ ና የሚያስደንቀኝ ነገር ስለሆነ እሱን ከትችዋለው በዚህ ዚያኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህለንም ከተትኩበት። አሁን ሰፌድ የሚባል አለ፣ አረግ ከአክርማ የሚባል ሳር የሚሰራ እሱም ራሱን የቻለ ጂኦሜትሪካዊ የሆነ ውበት ያለው አለ። ስለዚህ የእሱን ውበት ደግሞ አመጣሁኝና እዛ ከተትኩት። ስለዚህ ሁለቱም አንድ ላይ ተታምረው ይሄዳሉ ማለት ነው። ደፍሩት ሶፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረ ሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይህንን ሀሳብና አጀንዳ ይዘ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው? በዚህ ስ በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሚን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው የወረቀት ምስል ስራዎችን ወይም ፔፐር ሞዛይክ አርቶች ላይ ነው። ይኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁ ነው። ሁለት ሺ ሀያ ሁለት ሺ ሀያ አንድና ሁለት ሺ ሀያ ሁለት ላይ የሰሯቸው ስራዎች ናቸው። የጦርነት ውጤቶች ናቸው። ሮሶ ፍላዋር ይላል። ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰሯቸው ስራዎች ነው። ምንድን ነው እየተናገርክ ያለኸው? የተሰማህን ስሜት ነው እየተናገርክ ያለኸው ወይስ ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው? እኔ ፊስክ ነኝ። ብዙ ነገር ባረግ ደስ ይለኛል። ጦርነት ለማስቆም ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስተወት መሆን ለማየው ነገር። ስለዚህ እያደረግኩት ያለሁት ነገር ምንድን ነው? የማየውን እውነታ አንጸባርቆ ድጋሜ ለህብረተሰቡ ከሁሉም ሰው መልሶ ማሳየት። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ እያንጸባረኩኝና እያሳየሁም ያለው እንደ ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ በአማርኛ የቅርታ ስሜት መግለጫ ስላላወቁት ስሜት መግለጫ ነው የሚሆነው። አዎ ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። እና በዚህ ሁለት አመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይሄ ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ። ፈለግኩትም አልፈለግኩትም እኔ እውነት ነው ሁሉ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይካቶችን ይናገራሉ፣ ስለ ባህል፣ ስለ ውበት ሁሉንም ይናገራሉ። ያንን እየሰራው ባለሁበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ስለሆነ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ። ከዚህ በኋላ የት እንጠብቀው ሚናስ በኋላ ብዙ ያም ብዙ ጊዜ እየገደበኝ ነው። መስራት የምፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ በቀስ በቀስ እንደ ጊዜው ሁኔታ እና እንደ ፈቀደልኝ ሁኔታ አይቼ የማወጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከእኔ መጠበቅ ትችላላችሁ ብዬ ማስቀመጥ እችላለሁ። እኔም በጣም በመቀጠል ደግሞ አዲስ ቸኮል ወደ ድሬዳዋ ይወስደናል። በዛ የሚገኙ ቆሻሻ በማንሳት ላይ የሚሳተፉ ወጣቶችና አንድ አዲስ ተቋም ነው የሚያስተዋውቀን። ኮርጊቾ ኬንያ ዋና ከተማ ናይሮቢ ውስጥ በድሆች ከታጨቀውና ከተጨናነቀው የድሆች ሰፈር አንዱና ትልቁ ነው። በሶሃይሌ ኮርጊቾ ማለት ሰዎች ትከሻ ለትከሻ ተታከው የሚኖሩበት የተጨናነቀ ስፍራ እንደማለት ነው። በዚህ ስፍራ ወደ 150 ሺህ የሚደርሱ ሰዎች ታጭቀው ይኖሩበታል። ግልጽ የሆነ የጤናና የአካባቢ ብክለት ስጋት ቢኖርም ሰዎች በዋጋ ግሽበቱ የተነሳ ጋኒ ባክስ እየተባሉ የሚጠሩትን የላስቲክ ከረጢቶችን ለማብሰያነት እየተጠቀሙበት ነው ዩኒቨርሲቲ ኒያምቡራ የሶስት ልጆች እናት ሲሆኑ ኮርግቾ ውስጥ ላለፉት ሀያ አመታት ኖረዋል። በአሁኑ ሰዓት በአካባቢው ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለመዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደ መጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሀይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነ ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል። ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይም ዲግሬድ አያደርግምና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለ። የአይላንድ ኮዳዎች መልሶ ጥቅም ላይ ለመዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው የፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበው የሚናገረው። ምርቱንም ዘጠና በመቶ ለዓለም አቀፍ፣ አስር በመቶ ለሀገር ውስጥ ገበያ ለመዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር ፋብሪካው ግብዓቶቹን በወጣቶችና ሌሎችም ስርዓቶች አማካኝነት ከየአካባቢው የሚሰበሰብ በመሆኑ እስከ አስር ሺህ ለሚሆኑ ሰዎች የስራ ዕድል እንደሚፈጥርና ከድሬዳዋ አልፎ ሀረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ወዳዎች መልሶ ጥቅም ላይ የሚዋል አቅም እንዳለው ነው አቶ አብበው የሚናገረው። አሁን ላይ ከ30 የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል፣ ለእኛም እያስረከቡ ነው ያሉት። ይሄ አሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል በዚህ የስራ እድል ተጠቃሚ የሚሆኑ ማለት ነው ከድሬዳ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶችን የማሰር እንደሱ አይነት ዝግጅቶች አሉ ምስራቅ ዋናው ትልቁ ታርጌታችን ከድሬዳ ባሻገር ምስራቅ ኢትዮጵያ ነው ሀረርን ድሬዳዋን እጅጅጋን አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው አካባቢያችን በጣም የፕላስቲክ ቆሻሻዎች የውሃ ኮዳዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ፣ ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ። የሀይላንድ ኮዳዎችንም እየሰበሰብ ትሸጫለሽ? በኪሎ ስድስት ብር ነው። በቀን ምን ያህል ኪሎ ትሰበስቢያለሽ? ኪሎን በብዛት አላውቀውም፣ ግን ግማሽ ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቅም። ገሳ ምድስ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው። እሱ ስንት ኪሎ ይዛል? 43 ኪሎ። ስለዚህ በሳምንት እሱ ሁለት ሁለት ሰበሰብ ያለው ስንት ኪሎ ይዛል? እሱ 43 ኪሎ። 43 ኪሎ የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል። አባይ እስኪ ቆዳ እየሰበሰቡን ያገኘሁት መቼ ጀምረን መሰብሰብ የጀመሩ የሚሰበሰቡ ሰዎች ሰምተው ነው ምን የሚረከቡት ሰዎችን አግኝተዋቸዋል እዛእዛው ወደዛ ለን ነግርሻለን ስላሉ ማጠራቅ የዛሬ አስር አመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀ ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል። እኔ ግራጅዌት ያደረጉትኝ በኮምፒዩተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላቅ በራሴ ስራዎች ላይ ነው የተሰማራሁት። እና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ይችለናል፣ እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ። ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድርጅዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት ያስታውሳሉ። ወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። የድሬዳዋ ወጣቶች እንግዲህ ይበል የሚያስብል ስራ እየሰሩ ነው። ካለን ሰዓት አኳያ መስተናዷችንን ጨረስን። በነገው ምሽት እንገናኝ። ጤና ይስጥልኝ።